በቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ላይ የተመሰረተው ሁለተኛውና ታሪካዊው ክስ ከዛሬ ማክሰኞ ጀምሮ በአሜሪካ የህግ መወሰኛ ምክር ቤት በመታየት ላይ ይገኛል። ትራምፕ የተከሰሱት የህግ አውጪዎቹ የምክር ቤት አባላት የፕሬዝዳንት ባይደንን አሸናፊነት የሚያረጋግጠውን የ2020 ፕሬዝዳንታዊ ምርጫ ውጤት እንዳያጸድቁ ለማስገደግ ከአንድ ወር በፊት ደጋፊዎቻቸው በምክር ቤቱ ህንጻ ላይ ያካሄዱትን የአመጽ ተቃውሞ አነሳስተዋል በሚል ነው። በቪኦኤ ዘጋቢ ኬን ብራድሚር የተዘጋጀውን ሀተታ ደረጀ ደስታ እንደሚከተሉ ያቀርበዋል። የቀድሞ ፕሬዝደንት ትራምፕን ለክስ ያበቃው ተቃውሞ ወደ ሁከት የተቀየረው ስምንት መቶ የሚደርሱ የአመፁ ተሳታፊዎች የምክር ቤቱን ህንፃ ጠባቂዎች ሰብረው በማለፍ ህንፃውን ከወረሩ በኋላ ነበር። አመፀኞቹ የበር መዝጊያዎችን በመደብደብ መስኮቶቹን በመሰባበር ከፖሊሶች ጋር ግብ ግብ በመፍጠር ወደ ውስጥ ከገቡ በኋላም የአንዳንድ የምክር ቤት አባላትን ቢሮዎች ዘርፈዋል። በሁከቱም አንድ የምክር ቤቱ ጠባቂ ፖሊስን ጨምሮ አምስት ሰዎች ሞተዋል። የጠባቂው ፖሊስ አሟሟትና በሁከቱ ተሳታፊ ከነበሩት መካከል ከፖሊስ በተተኮሰባት ጥይት ሕይወቷ ያለፈው የአንዲት ሴትም ጉዳይ እየተጣራ መሆኑ ተነግሯል። አንድ መቶ የሚሆኑት የሕግ መወሰኛው ምክር ቤት አባላት አምሳ ዴሞክራትና አምሳ ሪፐብሊካን በመሆኑ እኩል በተጋሩት ምክር ቤት የአንድ ዙር ብቻ ፕሬዚደንት በሆኑት ትራምፕ ላይ በቀረበው ክስ ለመስማማት የተለየ ሁኔታ ገጥሟቸዋል። ምክንያቱም ብዙዎቹ የምክር ቤት አባላት እንደ አውሮፓ አቆጣጠር ጥር ስድስት የተካሄደው አመጽ ሲካሄድ በስፍራው ነበሩ። የራሳቸውን ህይወት ለማትረፍ የተሯሯጡበትም ስለነበር በስፍራው የነበሩ እማኞች ናቸው። ከምክር ቤቱ አባላት በትራምፕ ላይ የጥፋተኝነት ውሳኔውን ለማሳለፍ የሚያስፈልገው ድምፅ ሁለት ሶስተኛ ነው። አምሳዎቹ ዲሞክራቶች ውሳኔውን እንደሚደግፉ ሲታሰብ ከሪፐብሊካን ቢያንስ 17 የሚሆኑት ትራምፕን ተቃውመው ድምፅ መስጠት ይኖርባቸዋል። ትራምፕ ባለፈው አመት አመት የምርጫ ተፎካካሪያቸው በነበሩት በጆ ባይደን ላይ ጥፋት እንዲያፈላልጉ የዩክሬን ፕሬዝደንትን አግባብተዋል በሚል በተከሰሱበት የመጀመሪያው ተመሳሳይ ክስ በነጻ እንደተሰናበቱ ሁሉ በዚህኛውም ነጻ እንደሚወጡ ይገመታል። ውጤቱ ምንም ይሁን ምን ትራምፕ ከ200 ዓመታት በላይ በሆነው የአሜሪካ ታሪክ ውስጥ ሁለት ጊዜ ከስልጣናቸው እንዲሰናበቱ ክስ የተመሰረተባቸው ብቸኛው ፕሬዚደንት ይሆናሉ። የዩናይትድ ስቴትስ ተወካዮች ምክር ቤት 232 ለ197 በሆነ ድምፅ ፕሬዚደንት ትራምፕን በጥፋተኝነት እንዲከሰሱ የወሰነው የምክር ቤቱ ህንፃ በእውከት ከተናወጠ ከአንድ ሳምንት በኋላ ነው። በዚህ ውሳኔ ትራምፕ አመጹን በማነሳሳት ተጠያቂ ናቸው ካሉት 222 ዲሞክራቶች ጋር የተባበሩት አስር ሪፐብሊካን አባላት ናቸው። ትራምፕ በተከሰሱበት ጉዳይ በአካል ተገኝተው መከላከያቸውን እንዲያሰሙ በዲሞክራቶቹ የቀረበላቸውን ጥያቄ ያልተቀበሉት ሲሆን ያንን ማድረግ የማይጠበቅባቸው መሆኑም ተመልክቷል። ክርክሩን የሚያደምጠው ችሎት አንድ ሳምንት ምናልባትም ከዚያ በላይ ሊቆይ እንደሚችል ተነግሯል። የክስ ሂደቱን የሚመሩት በትራምፕ ላይ የመሰረቱትን ክስ የሚያሰሙት ዘጠኝ የዴሞክራቲክ ምክር ቤት አባላት ሲሆኑ ብዙዎቹ ቀደም ሲል አቃቢያነ ሕጎች የነበሩ ናቸው። ፕሬዚደንት ትራምፕ በምርጫው የደረሰባቸውን ሽንፈት ለመቀልበስ ደጋፊዎቻቸው በምክር ቤቱ ሕንፃ ላይ ጥቃት እንዲያደርሱ በማነሳሳታቸው በተናጥል ተጠያቂ ናቸው በማለት ይከራከራሉ። እንደ ኤውሮፓ አቆጣጠር ጥር ስድስት ትራምፕ በዋይት ሀውስ ፊት ለፊት የነበሩ ደጋፊዎቻቸው ወደ ምክር ቤቱ ህንፃ በመገስገስ እጅግ በተቆጣ ስሜት ተቃውሟቸውን እንዲገልጹ ማነሳሳታቸውም ተጠቅሷል። ምንም የተጨበጠ ማስረጃ ሳያቀርቡ ምርጫው የተጭበረበረ መሆኑንም በመናገር ደጋፊዎቻቸውን አስቆጥቶ በማነሳሳት ተከሰዋል። ከአንድ ሰዓት በላይ በፈጀው ንግግራቸው አንድ ጊዜ ብቻ ተቃውሟችንን ሰላማዊና አርበኝነት በተቀላቀለበት መንገድ ማሰማት ይኖርብናል ማለታቸውም ተመልክቷል። ይሁን እንጂ አስከትለውም ሁላችሁም እዚህ የመጣችሁት ምርጫው እንዳይሰረቅ ለመታገል ነው። አገራችን ከበቂ በላይ አይታለች። ከአሁን በኋላ ግን በቅቶናል። በኃይል አክረራችሁ መታገል ይኖርባቸዋል። አክረራችሁና አምርራችሁ ካልታገላችሁ አገር አይኖራችሁም ማለታቸውም ተሰምቷል። ብዙ ልምድ ያላቸው መሆኑ የተነገረላቸው የትራምፕ ጠበቆች የሆኑት ዴቪድ ሾን እና ብሩስ ካስተር በበኩላቸው ትራምፕ ከአሁን በኋላ ፕሬዚደንት ስላልሆኑ ከስልጣናቸው ይወገዱ የሚለው ክስ አይመለከታቸውም፣ ስለዚህ ክሱ ህገ መንግስታዊ አይደለም የሚል መከራከሪያ አቅርበዋል። የህግ መወሰኛው ምክር ቤት ግን ይህን መሰሉን ክስ ከዚህ ቀደም በ1876 መስተናገዱን በመጥቀስ ስልጣን መልቀቅ ከሰሩት ወንጀል ነፃ የሚያወጣ ሽፋን አይደለም ይላሉ። ከሁሉም በላይ የተወካዮቹ ምክር ቤት ተከራካሪዎች ትራምፕ ክስ እንዲመሰረትባቸው በተወካዮቹ ምክር ቤት የተወሰነው ገና በስልጣን ላይ እያሉ ስለሆነ መከሰሳቸው አግባብ ነው ይላሉ። የትራምፕ ደጋፊ ከሆኑት መካከል አንዳንዶቹ የክሱ ሂደት ህገ መንግስታዊ አለመሆኑን በመጥቀስ መታየት የለበትም ሲሉ ተከራክረዋል። ይሁን እንጂ ከሀምሳዎቹ ሪፐብሊካን መካከል አምስቱ ሪፐብሊካኖች ከዲሞክራቶች ጋር በመተባበራቸው ክሱ እንዲታይ ተደርጓል። በሳምንቱ መጨረሻ አካባቢ ችሎቱ እማኞችን አቅርቦ ሊያነጋግር እንደሚችልም ተገልጿል። የትራምፕ ጠበቆች የቀድሞ ፕሬዝደንት ከተነሳሳው አመፅ ጋር ምንም ግንኙነት እንደሌላቸው የሚያሳዩ በርካታ ማስረጃዎችን ማሰባሰባቸውም ተዘግቧል። እየተካሄደ ያለው ነገር የፖለቲካ ቲያትር ሲሆን፣ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲና መሰሎቻቸው ለፖለቲካ ጥቅም ሲሉ የሚያካሂዱት ነው በሚል ክሱን ማጣጣላቸውም ተሰምቷል። ዴሞክራቶቹም ተከራካሪዎች በበኩላቸው የምንኖረው በሕግ በሚመራ አገር ውስጥ ነው፣ በምርጫ የደረሰባቸውን ሽንፈት መቀበል በማይችሉ ፕሬዝደንት በሚነሳሳ አመፅና ነውጥ አይደለም። ፕሬዝደንቱ ለአሜሪካ ሕዝብ የገቡትን ቃል ክደው የፈጸሙት ግልጽ ተጠያቂነት አለ ማለታቸውም ተዘግበዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ።